የአስራ ስድስት ፓርቲዎች ጥምረት የተወሰኑ የአመራር አባላቱ በወቅታዊ የሀገሪቱ ህዝባዊ ጥያቄዎች ላይ ጋዜጣዊ መግለጫ ሰጠ። ይህንንም አባል የሆነው የአንድነት ፕሬዚዳንት አቶ ትዕግስቱ አወል በንባብ ካሰሙት ውስጥ በኢትዮጵያ ጉዳይ ላይ የተፈጠረውን የፖለቲካ ችግርና የፖለቲካ ምህዳር መጥበብ ያስከተላቸው ክልላዊና አገራዊ ግጭቶችን መሰረት አድርገን አሳሳቢ የሆነውን ወቅታዊ የፖለቲካ ችግር መፍታት የብሔራዊ እርቅ አጀንዳ ይዞ መቅረብ ጊዜ የሚሰጠው ጥያቄ አይደለም። ከዚህ አይነቱ የኢኮኖሚ፣ የፖለቲካና ማህበራዊ ቀውስ ለመውጣትና የተረጋጋ ህብረተሰብ ለመፍጠር የሚያስችል አስተማማኝ የፖለቲካ ስርዓት መገንባት አልቻልንም። ዘለፋና ፍረጃን መደጋገም ጭራሽ ጽንፈኝነትን ያባብስ እንደሆነ እንጂ ብሔራዊ መግባባትን አያመጣም ብለን እናስባለን። ከዚህ በመነሳት ጥምረቱ እንደ መፍትሄ ካስቀመጣቸው ነጥቦች ውስጥ አንኳር አንኳሩን በመጥቀስ ባልተስተካከለ የፖለቲካ ሂደት ያጣነውን ብሔራዊ አንድነት መልሰን ለማምጣት አሁን ካለንበት የመጠላለፍና የመገዳደል አዙሪት ወጥተን በመከባበርና በመደማመጥ የሕግ የበላይነትን በማስፈን በሰላምና ብሔራዊ እርቅ መስርተን ለትውልድ የሚተላለፍ የልማት አቅጣጫ እንዲፈጠር ጥረት እናደርጋለን። ልዩ ልዩ የቤተሰብ ክፍሎች የመብት ጥያቄዎች መንግስት ወቅታዊና በጎ ምላሽ አለመስጠቱ የህዝቡን ብሶትና ጩኸት ከጊዜ ወደ ጊዜ እየተባባሰ መሄዱ ሌሎችም የህብረተሰብ ክፍሎች የመልካም አስተዳደር ችግሮችን እየመዘዙ የፖለቲካ አጀንዳ ማድረጋቸው ስለማይቀር ይህ ሁኔታ ባሰ ችግርና የከፋ ግጭት ከመግባቱ በፊት ከወዲሁ የብሔራዊ ርቅ መድረክ እንዲዘጋጅ መንግስት የበኩሉን ድርሻ እንዲወጣ እናሳስባለን። በየግዛቱ የሚገኙ በቅርብ ችግሩን የተረዱ የሚከበሩ የሚደመጡ የሀገር ሽማግሌዎች ባልተገኙበት የድርድሩ ዘላቂነት እንዴት ይታያል ላልኳቸው የኢዴፓ ፕሬዚዳንት ዶክተር ጫኔ ከበደ፣ በእኛ በኩል አሁን በያዝነው መንገድ ፖለቲካ ፓርቲዎች እዚሁ በማዕከል ደረጃ አዲስ አበባ ላይ ይህንን የብሔራዊ መግባባትና እርቅ አካሄድ ከጀመር ነው ወደ ታች እየተወረደ ወደ ክልሎችም ደረጃ ወርዶ ይሄ የድርድር ፖለቲካ፣ የመግባባት ፖለቲካ፣ የመቻቻል ፖለቲካ መምጣት እንዳለበት በእኛ በኩል እምነት አለ። አሁንም ከገዢው ፓርቲ ቅልቦና ይፈልጋል፣ የመንግስትንም ተሳትፎ ይፈልጋል። ስለዚህ የህዝብ ተወካዮችና አጠቃላይ ታዋቂ የሀገር ሽማግሌዎች በየክልሉ ያሉትም አጀንዳ እያነሱ ቢወያዩ ሰላምን ማረጋገጥ የሚቻልበት እድሎ አለ። መንግስትንም ተጽዕኖ መፍጠር የሚቻልበት መንገድ አለ። ስለዚህ ተገብተው የታዩ የፖሊሲ አቅጣጫዎች የህግ አቅጣጫዎች፣ ያላሰሩ አዋጆች፣ ደንቦች በሙሉ ህብረተሰቡ እየነቀሰ የሚያወጣቸው ከሆነ መሻሻል እንዳለባቸው ይታወቃል። ስለዚህ የህዝቡ ጥያቄ ፓርላማ ላይ የተወከለው የህብረተሰብ ክፍል አሁን አይወክለኝም እንደገና ምርጫ እፈልጋለሁ ካለ እዛ ድረስ ገብቶ መደራደርና መነጋገር ያስፈልጋል የኢራፓ ተቃዋሚ የፖለቲካ ፓርቲ ፕሬዚዳንት አቶ ተሻለ ሰብሮ በማጠቃለያው ጊዜ ያሰሙት አስተያየት በዛሬው ቀን ግን በአንዱ መስመራችን ይህንኑ የህዝቡን ጩኸት አለንልህ የሚል አካል ግዙፍ አፋል መፍጠር መቻል ነው ሁለተኛ መንግሥትን በሕገ መንግሥቱ ዙሪያም ሊሰሩ እንደሚችሉ ከፖለቲካ ፓርቲዎችም ጋር ጠቅላይ ሚኒስትር አቶ ኃይለ ማርያም ቢሆን በ2005 ላይ እና በሌሎች መድረጎች በፓርላማዎች ሲዘጋ ሲከፈትም ሆነ በሪፖርት ዘመናቸው እና ወቅታቸው ሁሉ ስለዚህ ስለ ብሔራዊ መግባባት ማንሳት ጀምረዋል ተናግረዋል። በቅርቡም ምሁራኖችን አስቀምጠው ተናግረዋል። ነገር ግን የት አለ? በመሬት ላይ ሲወረድ እና ሲታይ የለም ጭብጡ። ስለዚህ ሁሉንም ነፋስ እየወሰደ ነው። ህዝቡ ግን እየሞተ እየተደበደበ እየተገደለ ነው። ከዚያ አኳያ ጣልቃ ገብነቶች ይመጣሉ። ነገ ይሄድ አስቀድሞ የስጋት ቀጠና የነበረ ምድራችንና ሕዝባችን ይበልጥ እንጋለጣለን። ጌታቸው ተድላ ኃይለ ጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ